ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። በጎነት መልሶ ይከፍላል ይባላል። በጎነት መልሶ ሲከፍል የሚያሳዩ እውነተኛም ተምሳሌታዊ ታሪኮችንም ሲተረኩ እንሰማለን በጎ ሰው ብድራቱ አይጠፋበትምና በሌላ በኩል ሰው ሁሉ የማይነጥፍ እውነተኛ ደስታን ማግኘት ይፈልጋል እናም ብዙዎች እውነተኛ ደስታን በተለያዩ መንገዶች ሊያገኙ ሲጥሩና ጊዜያዊ የሆነባቸው ሲከስሩም እናያለን እርግጥ ነው ደስታን የማግኛ መንገዶች በጣም ብዙ ናቸው ትልቅ ብልህነት ግን እውነተኛው ደስታ የሚገኝበትን መንገድ መረዳቱ ላይ ነው። ተፈትኖ የተመሰከረለት የእውነተኛና ዘላቂ ደስታ ምንጭ ለሌሎች መልካም በማድረግ፣ የሌሎችን ሸክም በመሸከም፣ የሌሎችን ሕማም የእኔ ብሎ በመታመም፣ ሐዘናቸውን አዝኖ እምባቸውን አብሶ የደስታ እምባ እንዲያነቡ በማድረግ የሚገኘው ፍጹም ደስታ ነው። በዚህ መንገድ የሚገኝን እውነተኛ ደስታ የሚበልጥ ምንም አይነት ደስታ የለም። ሰላም፣ ጤና ይስጥልን የአገር ልጆች። ሳምንታዊ ከምድር እስከ ህዋ ፕሮግራማችን ተጀመረ። ኤፍኤም አዲስ 97.1ን መርጣችሁ እያደመጣችሁን በመሆኑ ልባዊ ምስጋናችን ይድረስልን። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። አሁንም አብረን እንቆይ ዘንድ በአክብሮት ጋብዣችኋለሁ። የአገር ልጆች ባለፉት ተከታታይ ፕሮግራሞቻችን ሕዋንና ይዘቱን እንዲሁም የሚያጠኑትን ሳይንሶች በመቃኘት ነበር እየሰነበት ነው አሁንም ይኸው ይቀጥላል ያላወቅነውን እንተዋወቅበታለን ያልቃኘነውን በምናብ እንቃኝበታለን ለዛሬ ግን ወጣ ብለን አንድን ርዕሰ ጉዳይ እናነሳ ዘንድ ወደድን ስለሚጠቅምና ስለሚያስፈልግም ልንዘለው አልፈለግንም ክረምት ክረምት ትምህርት ቤቶች ሲዘጉ የበጎ ፈቃድ አገልግሎት ላይ መሰማራት መዘውተር ከጀመረ ዘለግ ያለ ጊዜ አስቆጥሯል። የተማሪዎች የበጎ ፈቃድ አገልግሎት ሰፋ ብሎ መካሄድም ሆነ የመንግሥትና የግል ተቋማትን ጭምር ያሳተፈ የሆነ የመጣው ግን ከቅርብ ዓመታት ወዲህ ነው። በተለይም የአቅመ ደካሞችን ቤት መልሶ መስራት መጠገንና የአረንጓዴ አሻራ ንቅናቄ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት መጀመሩና መስፋፋቱ አይዘነጋም። በዚህ በጎ መርሃ ግብር እየተሳተፉ ካሉ የመንግሥት ተቋማት የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አንዱ ነው። በዚህ በዛሬው ፕሮግራማችን ኢንስቲትዩቱ በበጎ ፈቃድ ሥራ የአቅመ ደካሞችን ቤት በአማረ ሁኔታ ሰርቶ ባስረከበበት ሥነ ሥርዓት ላይ ተገኝተን ያየነውንና አጠቃላይ በበጎ ፈቃድ እየሰሩ ያለውን ተግባር በመጠኑ እናስደምጣቸዋለን። በድጋሚ መልካም ቆይታ። የመንዲዳ ከተማ ከአዲስ አበባ በለገጣፉ በኩል 155 ኪሎ ሜትር በሱሉልታ በኩል ደግሞ 90 ኪሎ ሜትር ገደማ የምትርቅ ከተማ ነች። በኦሮሚያ ሰሜን ሸዋ ዞን አብቹናኛ ወረዳ የምትገኝ የወረዳው ዋና ከተማ ነች። መንዲዳ ከአካባቢው ዕድሜ ጠገብ የአማራ ክልልና የኦሮሚያ ከተሞች አንዷ ነች። ረጅም ዕድሜ ታስቆጥር እንጂ ለውጥ የማይታይባት ዛሬም በድሮ ማንነቷ የምትታይ አነስተኛ ከተማ ነች። ከዋናው የደሴ መስመር ተገንጥላ ወደ ውስጥ ርቃ ስለምትገኝ እርሷም ሆነች ሌሎች በአካባቢው ያሉ የአማራ ክልል ከተሞች እዚህ ግባ የሚባል ለውጥ አይታይባቸውም። አሁን እየተሠራ ቢሆንም የአስፓልት መንገድ አለመኖሩም በእጅጉ ጎርቷቸዋል። የመንዲዳ ከተማ መገኛ አብቹና ግና ወረዳ ታላቁ ጀግና ሻምበል አበበ ቢቂላና ከሴት ኮከብ አትሌቶቻችን አንዷ የሆነችው አትሌት ጌጤ ዋሚ የበቀሉበት ነው። የመንዲዳ ከተማ ብዙዎች በድህነት የሚዳክሩባት አነስተኛ ከተማ ነች፣ እንደ ሌሎች መሰል የኢትዮጵያ ከተሞች። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ወደዚች ከተማ ዘልቆ ገብቶ ነው እንግዲህ የአቅመ ደካሞችን ቤት እንደገና በአዲስ ሰርቶ ያስረከበው። ርክክቡ ሲደረግ የከተማዋ ነዋሪዎች ጭምር ተገኝተው ነበር ደስታቸውንና አድናቆታቸውን የገለጹት። ስሜ ዝናሽ ፈራ ይባላል። ያው የሚኖሩበት ቤት ውስጥ ስለማውቃቸው በፊት፣ አሁን ይሄ ነገር ተሰርቶ ሳይ በጣም ደስ ብሎኛል። ከሚገባ በላይ አይገናኝም። በፊት ያው ውሃ ውስጥ እንደሚኖሩ ነው የማውቀው ማለት ነው። እኛ ራሱ ብዙ ነገር ሸራ ሁላ እየገዛን እንሰጣቸው ነበር እንደ አቅማችን ማለት ነው። እና አሁን ይሄ ነገር መሰራቱ በጣም ደስ የሚል ነው። በቃ በጣም ነው እኛ ደስ ያለን ከምንም በላይ በቃ ከአቅማችን በላይ ነው ደስታ የተሰማ ቤቱ የተሰራላቸውን አቅመ ደካሞች ስሜታቸውን እንዲነግሩን ጠይቀናቸው ነበር። ፈትለ ተስፎ ይባላለሁ። ከመንዲዳ ዜሮ ቀበሌ አንድ በፊት የምንኖርባት ቤት ዳስ ነበረች። እኔ መቀን ሰራተኛ፣ ባለቤቴ መቀን ሰራተኛ ነበር። በየተራ ነበር ስራ የምንሄደው ማለት ነው። ከዚናችን የሰራናትን ግማሹ አለቀለባችን ሸምትባታለን። ያችን ያው ክረምት ላይ ዝናብ ሲጥል ደግሞ ያችን የሰራናትን ያጠፋብናል ተደሳሷ ጎጆ ከዝናብ ውስጥ ወጥተን አቅመ ደካማ ስለሆን ሰርተው እዚህ ስላደረሱ በጣም እናመሰግናለን። ድሉን ያገኘ ነው። ከዚህ እኛ ሄደን ቀበሌ እንትን ስንል ስንጠይቃቸው ስሩልን ቤታችን አዲስ ስንላቸው ማለት ነው እዚህ መንዲዳ ቀበሌ ዙሪያ ስንላቸው አስተላለፉና ስማችንን ያው መጡና ከዚያ ከወረዳ ፎቶ እንትን አነሱና እዚያ ላኩ ከዚያ እዚያ ሲልኩ ከዚህ ከዚያ ነው ሶስተኛ ሰው ደረሰ እዚያ ማለት ነው። አራት ሰው ወይ ነው እዚህ ላይ አራት ቤተሰብ እዚህ ፈራደ ነው ማለት ነው። አራታችንም እድሉ ደረሰን ሰሩልን ማለት ነው። በጣም ደስ ነው ያለኝ ነው። ከዚያ ከዝና ውስጥ ወተን በጣም እዚህ ቤቱ ታደሶ እንደዚህ ቤት ስለምን ስለኖር በጣም ደስ ነው ያለኝ ነው። ሰሩልን እንደው በጣም የማመሰግናቸው ተረፈ ወርጌ ይባላል። በፊት ውሃ ውስጥ ነበር ነው ያለነው። ታሁን ተዋተ ወተን ንጹህ ይገባል ክረምት ላይ በጣም እንሰቃይ ነበር። ታ ቀን ሰራተኛ ነን ሁለታችን፣ ተዛ ታራ በታራ ክረምት ሲዝናብ ሲጥል ተራ በታራ ያችን ያለችን ያበሰብሰና ብለን በጣም ነበር የምንሰቃየው። አሁን ተስቃይ ተሙኑ ውስጥ ወተናለ። ክብነሽ በጣም አመሰግናለሁ። እረ እሱ የሆነ ኩሽና ነው የረባን ቤት አይደለም። ጎዳና ላይ ነው ያነሳን መንግስት በጣም ደሰታለ። ይሄ እኛ ድል እነሱን በደረሳቸው ደስ ይለኛል። በጣም አራት ልጆች አሉ። ብቻዬን ነኝ ልጆቼ ጋር። ልጆቼን እያስተማርኩ ነው እኔ። በቃ ቀን ሰራተኛ ነው ደጅ እየሰራሁ ነው። ምንም የለኝም። የበጎ አድራጎት ሥራ በሃይማኖትም በሰብአዊነትም የሚደገፍና የሚደነቅ ተግባር ነው። በመሆኑም ከዚህ ጋር በተያያዘ ታላላቅ ሰዎች የተናገሯቸው የሚጠቀሱላቸው ጥቅሶችም አሉ። ከእነዚህ ውስጥ ጥቂቶቹን ለማንሳት ያህል በምናገኘው ነገር መኖርን እንሰራለን፣ ነገር ግን በምንሰጠው ነገር ሕይወትን እንሰራለን። የእንግሊዝ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል። ለእኛ የምንንቀው ስጦታችን ለሌሎች እጅግ ውድ ነገር ሊሆን ይችላል። ታላቁ ፈላስፋ ሆሜር እያደግህ ስትመጣ ሁለት እጆች እንዳሉ ትረዳለህ። አንደኛው ራስህን የምትረዳበት፣ ሌላኛው ሌሎችን የምትረዳበት። አሜሪካዊው ደራሲ አስተማሪና ጋዜጠኛ ሳሙኤል ሌቨንሰን። መልሰው ውለታህን መክፈል ለማይችሉ ሌሎች ሰዎች የሆነ ነገር እስክታደርግ ድረስ ዛሬን እየኖርክ አይደለም። እንግሊዛዊው ጸሐፊ ጆን ቡኒያን። የሰው ልጅ ሕይወት የተሠራው ራዕይ ለማየትና ሕልምን ለማለም ብቻ አይደለም ለሌሎች በደግነት ለመስጠትና በፈቃደኝነት ለማገልገልም እንጂ። አሜሪካዊው ገጣሚና አስተማሪ ሄነሪ ዋርስዎርዝ ሎንግፌሎው ደስታን ለአንድ ዓመት ከፈለግከው ዕድልን ውረስ፣ ደስታ ለሕይወት ዘመንህ ሁሉ እንዲኖርህ ከፈለግህ ግን ሌሎች ሰዎችን እርዳ። ቻይናዊ ፈላስፋ ኮንፊሽየስ ደረጀ መንገሻ ባላለው የመዘጋጃ ቤት ስራ አስኪያጅ ነኝ። የ2014 የክረምት የበጎ ስራ ስራ ነው የተሰራው። መቼም እኛ ችልን መክፈል አንችልም። መንግስት ያወቅ ነው በአሁኑ ጊዜ ነው ከፌዴራል መንግስት ድጋፍ ማግኘት ምንም ነገር አይተነነቀ ግን አሁን የተሰራው ስራ በጣም የሚደነቅ ነው። ምንም አቅሜ የላቸውም። እኛም እንደ ከተማ ምንም አቅም የለንም፣ ማሳደስ አንችልም። ግን እነሱም ደግሞ ማሳደስ አይችሉም። ይህንን ቤት መንግስት ይህንን ሰርተው በበጎ ስራ ይህንን ማሰረከባቸው በጣም ነው የምናመሰግነው። ቀጣይም ያው ብዙ ድሃዎች አሉ፣ ብዙ ቤቱ የፈረሱ ቤቶች አሉ። ከእኛ ጋር ሆኖ እንደሚሰሩ በጣም ባለሙሉ ተስፋ ነን። ወደ 15 ቤት ነው የሚሰራው። ከ15ቱ አሁን ስድስቱ አልቋል። በስፔስ ነው የሚሰራው፣ ስድስቱ አልቋል። አሁን የቀሩትም እየተገነባ ነው ያለው። ትልቅ ስራ ነው የሰሩ። በጣም ነው ህዝቡ ራሱ በጣም ነው ያመሰገነው። ድሃ በጣም ነው ያመሰገነው። የእኛ የመዘጋጃ ስራ ድርሻ እኛ አሁን ያኔ በጣም አሮጌ ቤት በጣም የደከማ ቤት ነበረ። ድንጋዮች ነበሩ፣ አፈሮች ነበሩ። በህዝብ ተሳትፎ ነው ያስነሳ። ነው ደግሞ ኩሽና አሁን በእኛ ነው የተሰራው። ለምን እነሱ ይህንን ከሰሩልን፣ እኛም ደግሞ የተወሰነ መስራት ስላለብን ኩሽና ሰርተንላቸዋል። ከጀርባ ላይ ማየት ትችላለህ ማለት ነው። ወይዘሮ ፍርቱና ተስፋ ይባላለሁ። የወረዳው የብልጽግና ፓርቲ ጽሕፈት ቤት ኃላፊ ነኝ። ይሄ ተቋም እውነት ለመናገር ከዚህ ከአራቱ ቤት በላይም ብዙ ነገሮችን ሰርቷል። አምና ከመጡበት ሰዓት ጀምሮ ገጠር ላይ የአረንጓዴ አሻራ ተክል በራሳቸው ፍቃደኝነት የተሰራ ስራዎች አሉ። ክረምት ላይ መስከረም አካባቢም ለ250 በላይ ለሚሆኑ የአቅመደካማ ልጆች ቦርሳ፣ ደብተር፣ እስክርቢቶ ሙሉ የትምህርት ቤት የሚያስፈልጋቸውን ነገሮች ሁሉ ያሟላ ተቋም ነው። እንደምታዩት ደግሞ ይሄን ያማረ ቤት እውነት ለመናገር እንደ ሰው ሰው እዚህ ውስጥ መኖር ይችላል እንደ የሚባል ቤት ነበረ። ይሄ ቤት እነዚህ ቤት ውስጥ ያሉት አቅመ ደካሞች ናቸው። ከምንም በላይ ደግሞ አንድኛዋ የኤችአይቪ ተጠቂ ናት። አረቄ በማውጣት ክረምት ክረምት ሸራ ለብሳ የምተኛ እናት ናት። ወላጅ የሌላቸው የልጅ ልጆች አላቸው። ኑሯቸው በራሱ ከእጅ ወደ አፍ የነበረ ነው። ይህንን ነገር አይተው በዚህ በአማረ መልኩ እውነትም መንግስት አለ ወይ? እውነትም ወንድሞቻችን፣ እኛን የሚያስብ ለእኛ የሚያዝን ሰው አለ ወይ? ብለው ተስፋ እንዲኖራቸው ያደረጉ ናቸውና ከዚህ በላይም ከቤቱም በላይ በጣም ህዝቡ እንደዚህ አይነት አካልም አለ እንዴ ብሎ ያ በፊት የነበረው ልማዳችን ወጋችን በመሀል ጠፍቶ ነበር። በነዚህ በዚህ ተቋም ተመልሶልናል። ወጋችን ሰው እንዲረዳዳ ባለው ያለውን አካፍሎ ሲረዳ ሲያዝን የነበረው ልማዳችን ጠፍቶ ነበር። ያንን ራሱ ያስመለሰልን ተቋም ነው ብለን ነው እኛ ምንወስደው እንደ ወረዳችን ደግሞ ከመሬቷ ማቀማመጥ አንጻር በብሄር ብሄረሰቦች የተከበበች ወረዳ ናት። በአማራ ክልል መሀል ነው የምትገኘው፣ ኦሮሚያ ክልል ናት። ይህ ህዝብ ብዙዎቹ አርሶ አደሮች ናቸው። ብዙዎቹ ደግሞ ከገጠር ወደዚህ የገቡ ምንም ገቢ የሌላቸው ናቸው። በጣም ተከባብሮ ተፈቃቅዶ የሚኖር ህዝብ ነው። ዛሬ እንዳያችሁት እዚህ ውስጥ ኦሮሞ ብቻ አይደለም፣ አማራ ብቻ አይደለም ይሄ ቤት የተሰራውም ኦሮሚያ ክልል ውስጥ ያሉ ተብሎ ኦሮሞ ተበርጦ አይደለም። ኦሮሚኛ የማይችሉ ሁሉ ናቸው ከሌላ ቦታ የመጡት፣ ግን ደግሞ የእኛ ዜጋ የሆኑትና እቺ ከተማ እቺ ወረዳ በብሄር ለይታ የምትሰጥን የምትሰጥ የምትለይ ቻንስ የምታሰጥ ሳትሆን ሰው በሰውነቱ ተከብሮ ሰው በሰውነቱ ነገር እንዲታገዝ ማድረግ የተቻለበት ሰው አይቶ በሚባለው ሳይሆን አይቶ እንዲማር ያደረገልን ተቋም ነው፣ እና እጅግ በጣም በጣም ከምንም በላይ የምናመሰግናቸው ተቋሞች ናቸው። ይሄ መሬቱ የግል አይደለም፣ የመንግስት ነው። እነዚያ የአቅመ ደካማዎች ነገ በህይወት ሊያርፉ ይችላሉ። ሌላ አቅመ ደካማ የሚኖርበት የሚገባበት ነው። የግል ቢሆን ተሸጦ ነው የሚኬደው፣ ሌላ ወራሽ ነው የሚመጣው። ያም አይደለም እዚህ ውስጥ ያለውና የእኛ የመንግስት ቤቶች በራሱ በዚህ ደረጃ ቢሄዱ ለወደፊት የከተማችንን ገጽታ ይቀይራሉ ብለን እንድናምንም የሚያደረገን ነውና የእኛውን ተቋማት ተከትሎ ሌላ ተቋም የጀመራቸው የሰራቸው ቤቶች አሉ በዚህ ከተማ በክረምት በባድናጎት በዛ በፌዴራል ተቋሞች አስራ አምስት ቤት ይሄን ጨምሮ 15 ቤት ይሰራል ተብሎ ነው ቀጣይ ላይ የሚሰሩ በጅማሬ ያላለቁም አሉ። ሌላ ሁለት ቤቶች ደግሞ ይህን የመሰለ ሁለት ክፍል ያለው ሌላ ተቋም ባለፈው ሰርቶ ጨርሶ አስረክቧል። እኛ እንደ ወረዳችን ወረዳችን በሰላም የምትታወቅ ነው። የተለያየ እምነት ያለባት፣ የተለያየ ብሄር ብሄረሰቦች ያሉባት ዞናችን ከሰላሌ በጣም በብዙ ርቀት የምንገኝ ከዚህ በፊት እንደዚህ አይነት ድጋፍ ያላገኘች ከተማ ናት እና እዚህ ድጋፍ የሚፈልግ በጣም ብዙ ህብረተሰብ ነው ያለው። እዚህ ከተማ ውስጥ ሌላ የገቢ ምንጭ የሌላቸው ከእጅ ወደ አፍ የሆነ ኑሮ ነው ያላቸው እና ይሄን በጎ አድራጎት ይሄ ከሰውም ከእግዚአብሔር ዘንድም ትልቅ ነገር የሚያስገኝ ነው እና በምንም አይነት አጋጣሚ ወደዚህ ሲመጡ ታላቁ የሻምበል አበበ ቢቂላ የትውልድ ሀገርም ናት። ግን እንደ ስሙ ያላደገች፣ ስቴዲየም በራሱ የሌላት፣ የወጣት መዝናኛ የሌላት፣ ብዙ መሰረታዊ ነገሮች የሚቀሯት ወረዳ ስለሆነች በሁሉም መስክ አቅመ ደካሞችንም በማገዝ ይሄ እንደዚህ አይነት ቤቶችንም በመስራት ሌላ ሌላ ነገሮች ላይ ለመሳተፍ የሚኒስቴር ተቋማቶች የፈለግ ተከትለው ቢመጡ ለሰላም የሚያሰጋ ወረዳ አይደለም። በጣም ጸጥታው፣ ሰላሙ የተከበረ ሰው በፍቅር የሚኖር አባቶች ወጥተው እናቶች ወጥተው በፍቅር የሚቀበሉ በፍቅር የሚሸኙ ደህንነታቸውን የሚጠብቁ ሰው ነው እና እዚህ ያለው ይሄንን ነገር ተከትላችሁ እዚህ የሚረዱ እናቶች አባቶች አሉ እና ሌላ ሌላ ላይም ብትሳተፉ በጣም ደስ ይለናል። በበጎ ፈቃደኝነት የማይሰጥ ሰው ምሕረት አይገባውም። የእንግሊዞች አባባል። መስጠት በመንፈስ የሞቱ ሰዎችን ወደ ሕይወት ይመልሳል። ቅዱስ ቶማስ አኩናስ። ራስን የማግኛው ምርጡ መንገድ ሌሎችን ለማገልገል ሲሉ ራስን ማጣት ነው። ማህተመ ጋንዲ። የሌሎችን ሸክም ያቀለለ በዚህች ዓለም የማይጠቅም ሰው የለም። ደራሲና ማኅበራዊ ሃያሲ ቻርለስ ዲከንስ። ስምህን በመቃብር ድንጋይ ላይ ሳይሆን በሰዎች ልብ ላይ ቅረጽ። ከሌሎች አእምሮ የማይጠፋ የብረት ሐውልት፣ ስላንተ የሚያወሯቸው ታሪኮች ውርስ ነውና። ተወዳጇ ደራሲ ሻኖን አልደር። ያለ ፍቅር ልትለግስ ትችላለህ፣ ያለ ልግስና ግን ፈጽሞ ማፍቀር አትችልም። እንግሊዛዊው ጸሐፊ ቪክቶር ሂጎ። ደረጀ አሰፋ እባላለሁ። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የዋና ዳይሬክተር ጽፈት ቤት ኃላፊና የዚህ የበጎ ፈቃድ ስራ አስተባባሪ ኮሚቴ ሰብሳቢ ነኝ። ተቋማችን የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የምርምር ተቋም ነው። የምርምር ተቋም ቢሆንም ግን ማህበራዊ ኃላፊነቶችን የመወጣት ኃላፊነትም አለበት። ከዚህ አንጻር በክቡር ጠቅላይ ሚኒስትር ዶክተር አብይ በወረዳ አቅጣጫ መሰረት በየወቅቱ በተለይ በክረምት ወቅቶች ላይ የአረጋውን የቤት እድሳቶች ይከናወናሉ። እንግዲህ ይህን የአረጋውን የቤት እድሳት ስራ ለማከናወን በኢኖቬሽንና ቴክኖሎጂ ሚኒስቴር እና ተጠሪ ተቋማት ጋር በጋራ በመሆን በዚህ በኦሮሚያ ሰሜን ሸዋ ዞን አቢቹና ኛ ወረዳ እንድንሰራ አቅጣጫ ስለተቀመጠልን በዚህ መሰረት ሰራተኞቻችንን፣ አመራሮችን እንደገና የተለያዩ ባለሀብቶችን በማስተባበር ድጋፍ በማሰባሰብ በዚህ ከተማ ደግሞ ካሉ አመራሮች ጋር በመነጋገር በዚህ ከተማ ውስጥ ደግሞ ቤቶችን በምንገነባበት ወቅት የድሃድሃ የሚባሉት አቅመ ደካማ የሆኑ የሚደግፋቸው የሚረዳቸው የሌሎችን ሰዎች እንዲመርጡልን መርጠው ደግሞ ሳይቶችን እንዲያስረክቡ ያደረግ ነው። በዚህ መሰረት እዚህ ከተማ ላይ ይህንን ቦታ እንደምታዩት የአራት አባወራዎችን ቤት ሀምሌ አራት ቀን የአረንጓዴ አሻራቸ ቤት ተከላ ፕሮግራም በምናከናወንበት ጎን ለጎን ደግሞ የዚህ የቤት እድሳት ስራን ማከናወን ጀምረናል ማለት ነው። ይህ ግንባታ የፈጀው የማህበረሰብ ተሳትፎም አለ። ማህበረሰቡም ድጋፍ አድርጓል። የጉልበቱን ምናልባት ከወረዳው አመራሮች ማግኘት ትችላለች። እኛ ግን በጥሬ ገንዘብ ለዚህ ስራ አራት ክፍል ቤት ደረጃው የጠበቀ ቤትን የተሰራ ወደ 1.2 ሚሊዮን የሚፈጅ ቤት ነው የገነባ ነው። ይህን ስንገነባ እንግዲህ ቀደም ብዬ በገለጽኩት አግባብ የፋይናንስ ምንጫችን የእኛው ሰራተኞች ከደሞዛቸው፣ አመራሮች ከደሞዛቸው በማወጣት እንደገና ደግሞ በጎ ፈቃድ ስራ ላይ የተሰማሩ ባለሀብቶችን ድጋፍ መጠየቅ አሰባስበን ለዚህ ስራ የዋለው ነው ማለት ነው። እንግዲህ ይሄ ብቻም ሳይሆን ደግሞ እንዳያችሁት ቀደም ብሎ ባዶ ቤት ደግሞ ማስረከብ ተገቢ ስለማይሆን ለእያንዳንዱ አባወራ አልጋ፣ ፍራሽ፣ ብልድርብስ እና አነስተኛ ኮርሴዎችን ድጋፍ አድርገናል። እንግዲህ ይሄ ቢያንስ ትንሽ ካላቸው የኑሮ እጥረት አንጻር ሊደግፋቸው ይችላል ብለን በማመን ነው። እና ከዚህ ደግሞ ትምህርት በመውሰድ በከተማ ውስጥ ባለሀብቶች ሊኖሩ ይችላሉ። በዚህ ከተማ ውስጥ ተወልዶ ያደጉ የተለያየ ሀገር የሚኖሩ ተምረው የወጡ ቤተሰቦቻቸው ሊኖሩ ይችላሉ። እነሱ ይህን ተምሳሌት በመውሰድ ድጋፍ እንዲያደርጉ እንደ ምሳሌም እንዲሆን አድርገን ይሰራል የ2015 ትምህርት ከመጀመሩ በፊት ባለፈው ክረምት ማለት ነው 2014 ለ2015 በተቋማችን ደረጃ ለሀያ ተማሪዎች ደርዘን ደብተር ቦርሳ እርሳስ፣ እስክሪቢቶ፣ ለአመት የሚበቃ ይህንን፣ ከኢኖቬሽንና ቴክኖሎጂ ሚኒስቴርና በስሩ ካሉ ተጠሪ ተቋማት ጋር በጋራ በመሆን እዚህ ስፍራ ላይ በመምጣት የአቅመ ደካማ ቤተሰብ ልጆች ለሆኑ ተማሪዎች ለሀያ ተማሪዎች ማለት ነው። እንደ ተቋም ይሄ በተቋማችን ደረጃ ነው። ኢኖቬሽንና ቴክኖሎጂ ሚኒስቴር በራሱ ያደረገዋለ። በስሩ ያሉ የቴክኖሎጂ ባለስልጣን የሚባል አለ፣ የአእምሮ ንብረት ቁጥጥር ባለስልጣን የሚባል አለ፣ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የሚባሉ ተቋማቶች እነሱን በጋራ ሆኖ ይሄን እንዲጋፈርግ ይህም ብቻም ሳይሆን በወቅቱ በመጣንበት ወቅት ላይ በጋዱላ ሞጂ የሚባል አካባቢ የአረንጓዴ አሻራ ችግኝ ተክለናል። ያ ደግሞ ችግኝ በቀጣይ ደግሞ ውሃ ማግኘት ስላለበት ጀኔሬተር እንዲለገስ ተደርጓል። እንደገናም ደግሞ ዛሬም ለአቤቹ እናኛ ሁለተኛ ደረጃ ትምህርት ቤት የሚውል ወደ 18 የሚሆን የእንግዲህ ወንበሮችም ድጋፍ አድርገናል። ተቋማችን እንዳልኳቸው ማህበራዊ ላብነት በተለይ ይ የስፔስ ሳይንስ ና ጂኦስፓሻል ኢንስቲትዩት የሚባለው የሁለት ተቋማቶች ውህድ ነው። በፊት ጂኦስፓሻል ኢንፎርሜሽን ኢንስቲትዩት የሚባል ለብቻው ራሶች ያለ ተቋም ነበር። ስፔስ ሳይንስ ና ቴክኖሎጂ ኢንስቲትዩት የሚባል ለብቻው የነበረ። ሁለቱም ተቋማቶች ለብቻቸው በነበሩበት ወቅት ላይ በድሬዳዋ ከተማ ሁለቱም ተቋቶች ለብቻ ለብቻ የሁለት የሁለት አቅመ ደጋማ ቤቶችን ሰርቶ አስረክቧል። እንደዚሁ ያም ብቻም ሳይሆን ጆስፓሻል ኢንስቲትዩት በአዲስ አበባ ከተማ አራት መንታ በሚባለው አካባቢ ለሶስት አባወራዎች እንደገና ስፔስ ሳይንስ እና ቴክኖሎጂ ለብቻው በነበረበት ጊዜ ጫንጮ ከተማ ላይ ከኢቢኤስ ቴሌቪዥን እና ከዋልታ ቴሌቪዥን ጋር በጋራ በመሆን ደረጃውን የጠበቀ ቤት ሰርቶ አስረክቧል። እንግዲህ በጋራ ደግሞ ከሆነበት ጊዜ ውህደት ካደረግን በኋላ ደግሞ በዚህ በመንዲዳ እንደምታዩት የአራት አቅመ ደከማ ቤቶችን ዛሬ አስረክበናል። ባለፈው ደግሞ በፊንፊኔ ዙሪያ ኦሮሚያ ልዩ ዞን በቀድሞ ማለት ነው በጫንጮ ከተማ ላይ የአራት አባወራዎችን ቤት ገንብቶ ሁለቱን በፈርስት ፌዝ አስረክቧል። ቀጣይ ደግሞ ከዚህ ፕሮግራም በመቀጠል ደግሞ በሱሉልታ ከተማ ላይ ያስገነባው አለ። እንደገና በጫንጮ ከተማ ላይ እየቀራለ ቤት አለ። እሱን የማስገንባት ስራዎችን እንደጨረሰን ደግሞ የምናስረክብናል። በአጠቃላይ በዚህ ዓመት የዘጠኝ አባወራዎችን ቤት በመስራት ነው የለገስ ነው ማለት ነው። በአጠቃላይ እንግዲህ ተቋማችን በክልል ይታጠር አይደለም፣ በወረዳ ይታጠር አይደለም፣ በመላ ሀገሪቱ እየተንቀሳቀሰ የሚሰራ ተቋም ከመሆኑ አንጻር ይህንን ድጋፍ አድርጓል። እንግዲህ ይህን ስራ ስንሰራ ሁሉ አልጋ ባልጋ መሆኑ አይደለም ነገር ግን ዜጎቻችን ስንደግፍ ደግሞ ቢያንስ እነሱን ካሉበት የድህነት አዘቅት ለማውጣት ስለነበረ የነበሩትን ውጣ ውረዶች ብዙም ቫሊዮን አልሰጠናቸው። እውነት ለመናገር ግን በተለይ በዚህ በተለይ በዚህ በአብቹና እኛ ወረዳ ያለው አመራሮች ጥሩ ኮሚትመንት ያላቸው ናቸው እና ያላቸው ነገር በመሰረት በተለይ ደግሞ ተቋራጮ ነው ደግሞ ቤቱ ሲገነቡ የነበሩ ተቋራጮችም ደግሞ የተወሰነ ሳንቲም እየሰጠናቸው ሰብሰብን ደግሞ እስክናመጣ ድረስ እየታገሱ እናንተ ማላፊነት አለባቸው እያልን ድጋፍ ሲያደርጉ ቆይቷልና እንደተባለው አልጋ በአልጋ ሆነው ሳይሆን ብዙ ጦሮዶች አሉ። ነገር ግን የእናቶቻችንን፣ የአባቶቻችንን፣ የእህቶቻችንን ደስታ ስናየ ደግሞ እነዛን ችግሮች ብዙ ጎላ አድርገን እንድናያቸው አያደርጉም ና ባሉ ያሰጠናቸው ክቡራት እና ክቡራን የዛሬው መሰናዷችን በዚሁ አበቃ። ሳምንት ሕዋን በተመለከተ ሌላ ርዕሰ ጉዳይ መልሰን እንገናኛለን። ጌታቸው መላኩ ነበርኩ። እስከ ሳምንት፣ መልካም ሳምንት። ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፌኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ሕዋ